በትግራይ ክልል የጤና ባለሙያዎች ፍልሰት እየጨመረ ነው ሲል ያስታወቀው የክልሉ የጤና ባለሙያዎች ማህበር በክልሉ የቀጠለውን የፖለቲካ አለመረጋጋትና የኢኮኖሚ ችግር በምክንያትነት ጠቅሷል። የማህበሩ ፕሬዚዳንት ዶክተር ፍስሐ አሸብር ለአሜሪካ ድምጽ እንደገለጹት በየወሩ ከሰማኒያ በላይ የጤና ባለሙያዎች ክልሉን ለቀው እየሄዱና በክልሉ ውስጥም የስራ ዘርፍ እየቀየሩ ናቸው ብለዋል። የክልሉ ጤና ቢሮ በበኩሉ የጤና ባለሙያዎች በስራቸው ላይ የሚቆዩበትን እድል ለማመቻቸት የሚያስችል ውሳኔ ለመወሰን ጥናት እየተካሄደ መሆኑን አመልክተዋል። ሙሉጌታ ጽባ ተጨማሪ ያለው። የትግራይ ክልል የጤና ባለሙያዎች ማህበር ፕሬዚደንት ዶክተር ፍስሐ አሸብር ለአሜሪካ ድምፅ እንደገለጹት በፕሪቶሪያው ከተፈረመ ግጭት በዘላቂነት የማቆም ስምምነት በኋላ በክልሉ በአንድ ዓመት ውስጥ ከዘጠኝ መቶ በላይ የጤና ባለሙያዎች ትግራይ ክልልን ለቀው ሄደዋል እንዲሁም ዘርፍ ቀይረዋል ብለዋል። ባለፈው ዓመት ማህበሩ ከሌሎች ተቋማት ጋር በመሆን ባካሄደው ጥናት 86 ስፔሻሊስት ሐኪሞች፣ 186 ጠቅላላ ሐኪሞችና ከ500 በላይ በጤና ኬላ የሚሰሩ ባለሙያዎች ከክልሉ ጤና ዘርፍ እንደወጡ ተረጋግጠዋል ብለዋል። ይህ የባለሙያዎች ፍልሰት በአሁኑ ጊዜ ተጠናክሮ መቀጠሉ ዶክተር ፍስሐ ተናግረዋል። ዋናው አሁን እዚህ ልስ ኢኮኖሚ ነው። በተለይ ታች ያለ መዋቅር ዋናው ኢኮኖሚ ነው ማለት ትግራይ ውስጥ ነው ያለ ስራን እየቀየረ ያለ ላይ ያለ ግን ሁለት ነው። አንድ ኢኮኖሚ ነው፣ ቀጥሎ ደግሞ የሰላም ስሜት አይሰማውም። ፖለቲካ በጣም ተወላሽቷል። የትግራይ ፖለቲከኞቹ ቁመው ለህዝብ የሚሆን ነገር ሊያስቡ በጣም የተቸገሩ መሆን ያልነበረበት ማለት ነው። አማራጭ ወዳለው እየሄደ ያለ እና አሁን ተጠናክሮ እየሄደ ያለ ነው። ለምሳሌ ዘጠኝ ሞተ በአንድ አመት ከሆኑ ማስ አምስት ሰዎች በአንድ ወር ይሄዱ ነበር ማለት ነው። አሁን ግን ከሰመና በላይ ሪፖርት እየመጣ ያለ፣ ከሰመና በላይ በወር ባለሙያ ወይ ከሀገር እየወጣ ነው ወይ ደግሞ ስራው ሌላ ስራ እየቀየረ ነው ያለ። የጤና ባለሙያዎቹ የሚከፈላቸው ደሞዝ ማነስ፣ በጦርነቱ ጊዜ ያልተከፈላቸው የ17 ወራት ደሞዝ ጥያቄ አለመመለስና በክልሉ ያለው የፖለቲካ አለመረጋጋት የባለሙያዎቹ ፍልሰት ምክንያት እንደሆኑ ዶክተር ፍስሐ ተናግረዋል። የሚያስፈራኝ ነገር ትግራይ የጤና ባለሙያ የሌላት ትግራይ እንዳትሆን በጣም ነው የምፈራ። መንግስት ቁሞ ተገብራዊ የሆነ እርምጃ ካልወሰደ በጣም አደገኛ የሆነ እና ማህበረሰብ አሁን በጣም በወረርሽኝ እየተሰቃየን። ባለፈው የኮሌራ ወረርሽኝ ነበር። ድሮ እኮ በ15 ቀን በሀያ ቀን ቋጠሮ ነበር። አሁን ለወራት ነው እየቆየ ያለ እና ታች ያለ መዋቅር የጤና ስርዓቱ እየተዳከምን ያለ ነው። ይሄኛው ደግሞ የሰው ኃይል ዋናው የሰው ኃይል ከሌለ በጣም በከፍተኛ የሀገር ሀብት የተማሩ ባለሙያዎች ህዝባቸው እንዲያገለግሉ የኢኮኖሚ ችግር እንዲፈታ እና የክልሉም አመራር ፖለቲካዊ ሽኩቻውን ትተው የህዝብ ጥያቄ መፍታት አለባቸው በማለት ዶክተር ፍስሀ አክለዋል። በትግራይ ክልል ጤና ቢሮ የማከም ቡድን አስተባባሪ ዶክተር ቴድሮስ ጎበዛይ በክልሉ ባለፈው ዓመት በተካሄደ ጥናት ሰባ ስምንት በመቶ ባለሙያዎች ክልሉን ለቀው ለመውጣት ፍላጎት እንዳሳዩ ታውቋል ብለዋል። ጦርነቱን ተከትሎ ያመጣውም ኢፌክት ነው። ወደ ሰማንያ አንድ በመቶ የሚሆኑ ደግሞ ሳይኮሎጂካል ትሮማ ወይም ሰው አንተ ልታክም መጥቶ አንተ ጋር እውቀቱ እያለ እስኪሉ እያለ ማገብ እየቻልክ ግን መድኃኒት አጣህ ብቻ አንዳንድ ነገሮች ስላልተሟሉ ብቻ ስታገዘው ወይም እጅ ላይ የሆነ ነገር ሲሆን እንዳጋጠሙ ትራውማ አይነት ማለት ነው። ወይ ከዚህ ጋር ትራውማ የሚባል ወደ ሰማንያ አንድ በሞት የሚሆኑ ያንን ስስቴን አድርጓለና ይሁን ተደምሮ ወደ ሰባ ስምንት አካባቢ ኢንቴንሽን እዚህ ያለው ያው ያልሄደውም ስላልተመቻቸ ነው እንጂ የሚሄድ ፍላጎት እንዳለው ነው የሚያሳየው። የጤና ባለሙያዎቹ በክልሉ እንዲቆዩ ለማድረግ ስፔሻሊስት ሐኪሞች ወደ ተለያዩ የክልሉ አካባቢዎች በየጊዜው እየተጓዙ እንዲያገለግሉ በማድረግ ተጠቃሚ የሚሆኑበት መንገድ ጥረት እየተደረገ ነው ብለዋል። በተጨማሪም በቀጣዩ ባለሙያዎቹ የመሬት እና ሌሎች ጥቅሞች ሊያገኙበት የሚችሉ መንገዶች ለማመቻቸት ጥናት በቢሮው እየተሰራ እንዳለ አስረድተዋል። በአሁኑ ጊዜ የጤና ባለሙያዎቹ ፍልሰት እየቀጠለ ነው ተብሎ በማህበሩ የተገለጸው አስመልክቶ የጠየቅናቸው ዶክተር ቴድሮስ ያለበት ደረጃ ለማወቅ ተጨማሪ ጥናት ያስፈልጋል ሲሉ ምላሽ ሰጥተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።